ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ

I stand behind it. I guarantee it. They know that even if they don't know me any more than they know the, the the chairman of General Mills. DJ Fatsu. My man. God loves me. This is a DJ Fatsu exclusive. Africa's live with DJ. Salam, salam. The nice is that I'm Washington, D.C., because I'm

ጋቢና ቪኦኤ ፕሮግራማችን ተጀምረዋል። ዛሬ አርብ ነው። ሙዚቃ ነው የምናደምጠው። እስኪ በቴዲ አፍሮ ሰንበሬ በተሰኘው ሙዚቃ እንጀምራለን። ፌስቡክ ላይቭ ላይም አለን። ቪኦኤ አምሃሪክ የተሰኘው ፔጃችን ላይ አብራችሁን ቆዩ።

ቴዲ አፍሮ በቅርቡ ኢትዮጵያ ከተሰኘው አልበሙ ላይ እንግዲህ አሪፍ የተወደደለትን አንድ ሙዚቃ ነበር የጋበዝኳችሁ። ሰንበሬ ይሰኛል። ዲጄ ፓትነኝ። የምታደምጡት ጋቢና ቪኦኤ ነው። ዛሬ አርብ ነው። አርብ አርብ፣ ሙዚቃ ኢንተርቴንመንት፣ ሙዚቃ ኢንተርቴንመንት ነው የሚለቀቅባችሁ። በማስከተል የምንሄደው ወደ ቢኒዳና ነው። ቢኒዳና በጣም ምርጥ የሆነ ሙዚቃ አለው። ሰላም ይዝም ይሰኛል። እሱን ወደ እናንተ አደርሳለሁኝ። አብራችሁኝ ቆዩ። ቪኦኤ አማሪክ ፌስቡክ ፔጃችን ላይም ላይቭ እየሄደ ነው ቪዲዮ

ዞረን ተዟዙረን ከች ከተፋለ ማጣውላችሁ አዳምጡ። አንደኛ ዓለም፣ ሁለተኛ ዓለም፣ ሶስተኛ ዓለም ተባብሎ ሀገራትና አጉራት ደረጃ ምድብ ወጣላት ዓለም እስገሩ እኩል ፈጥሮ እኛ ግን መደመር፣ ማባዛት፣ ማካፈልና ማከፋፋል ከዳብሎስ ተማረ አደለም።

so that's how they don't talk about they want it they they they perfect it

ወንድም እንዲህ አይነት ያባዘ እየተጠናውተው እኛ መሀል ካለም በአገር ሽማግሌ አውጫጭኝ ይመከር፣ ይገሰጽ፣ ይረገም። ምቀኝነት ተዳቅሎ አመት አርግዞ ቅጥፈት ምቶ ማጠላት ወልዶ ክፋት የምረግ አልባልታ ጭሮ ወሬ ለኩሶ ነገር አንድዶ ወዳጅ ከወዳጅ የሚያፋጭ በትዳር መሃል

ጥልቅ ብሎ እንደ ኡርጎ ዝንባል ና ምስ የሚያጋጭ ለግል ጥቅሙ ስል ጥቅማኝ አገር ከአገር ወገን ከወገን ባሉ ባልታደመ የሚያራጭ እንዲህ አይነት ያቶ ከብረ ጭራቅ ከኛ ሁሉ ከምድረ ገጽ ይራል ጭራቅ! ተው ተው ተው ተው

ተይ <imitation>

kapitalizm. Merkezizm, lenizizm, kolonializm. Sosyalizm. Raysizm, antagonizm, illuminizm. İmperializm. Kanibalizm, jolly jackizm, detaterizm. Mendin on the swag, umminde salamizm. Benanteizm, ozim. Andanizm, anipazim. Esfenşalizm.

ያስደምጥኳችሁ ዲጄ ፋትስ ነኝ። ፕሮግራማችን ይቀጥላል። አዲስ ሙዚቃ ነው ማስደምጣችሁ። ያሬድ ነጉን ታውቁታላችሁ። የመርካቶ አራዳ፣ ከዛ ደግሞ በጣም የተወደደለት ሁሉም ሀገር የተሰኘ ተከታታይ ሁለት ነጠላ ዜማዎችን አረ፣ ሁለት ብቻ አለ፣ ወደ አራት ነው ግን ሁለቱ በጣም ተወደውለታል። አሁን ደግሞ አዲስ ለቋል። እሱን እስቲን ጋብዛችሁ ከጋቢና ቪኦኤ

ላያቱ ሉዋምራ መደነቅ ነው የእሷ ስራ ለታምር ፈጥሯታ ስለጥበቡ እንዲወራ

ያጉቴ ያደመጣችሁት ያሬድ ነጉ አዲስ ሙዚቃ ነው። ቪዲዮም በፌስቡክ ላይቭ ፕሮግራማችን ላይ እየተላለፈ ነው። እዛ ላይ መመልከት ትችላላችሁ። በጣም አሪፍ ሙዚቃ ነው የሰራው። እንግዲህ እናመሰግናለን ያሬድ ነጉ። ምንሸጋገረ ወደ ብስራት ሱራፌል ነው። ብስራት ሱራፌል ደግሞ በጣም የተወደደለት ሙዚቃ ለሱ ነው ምጋበዛችሁ። ይህ ሙዚቃ ሁላችሁም ታውቁታላችሁ፣ ሄድ መለስ ይሰኛል። ወደ እናንተ እናደርሳለን። ዲጄ ፋቱ ክጋቢና ቪዮ ለስቀው

Thank <music> you.

The Lord

ሄድ መለስ ሄድ መለስ እያልን እኛ እንግዲህ እየመጣን እንግዲህ ሙዚቃውን እያስተዋወቅን እየጋበዝን፣ እናንተ ዘና ፈታ እንድትሉ አርባችሁ በጣም አሪፍ እንዲሆን ማስተናግዳችሁ ዲጄ ፋቱ ነኝ። ስለምትሰጡኝ አስተያየት በሙሉ አመሰግናለሁ። አዲስ ሙዚቃ ነው መጋብዛችሁ ከዳዊት ነጋ ሙዚቃ፣ የትግርኛ ሙዚቃ ነው። ዘዊደሮ ይሰኛል። በጣም አሪፍ ሙዚቃ ነው። ዩቲብ ላይ በጣም እየታየ ያለ ሙዚቃ ነው። ባለፈው ሳምንት ነው የወጣው። ወደ እናንተ አደርሳለሁ። ዲጄ ፋቱ

so we the rose we the rose faqra so we the so we so we

I'm

ጋቢና ቪኦኤ ነው የምታለምቶ፣ ዲጄ ፋቶ ነኝ። በማስቀጠል የምጋበዛችሁ ሙዚቃ እንግዲህ እኔ ከወደድኩት ወደድኩት ነው። በጣም አሪፍ ሙዚቃ ነው ማለት ነው። አመት ተሾመ እዘል እና ሪን ተሾመ ናቸው የሚያቀነቅኑልን። ዜማ ዜና ይሰኛል። አሁን ከንጋቱ ከምሽቱ 24 ሰዓት ሆኗል።

I'm going to go

ዜና ይሰኛል። ሙዚቃው አንድ ሙዚቃ ነው የቀር እንግዲህ ፕሮግራም የልጨርስ። መልካም ቅዳሜ እና ወደ እንዲሆንላችሁ በመመኘት በባሌ ሮቤ ሙዚቃ ነው የምሰናበታችሁ። አሴ ይቀጥላል። ዲጄ ፋሱ ነበርኩኝ። መልካም ጊዜ

maybe i'll tell you

Gloria ni singa fatta